ሰላም እንደምናመሽታችኋል፣ የጋቢና ቪኦኤ አድማጮች። የዛሬ ማክሰኞ ታህሳስ 20 2013 ዓ.ም ምሽት ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል። በዛሬው ምሽት በኢትዮጵያ የብሔር ዘመን መገናኛ ብዙሃን መብዛት በሀገሪቱ ላይ እያመጣ ያለውን ተጽዕኖ የሚዳስስ ዘገባ ይኖረናል። እኔ አስራ አምስቱ የአማራ ክልል ምን ይመስል ነበር? በቪዲዮ ስቱዲዮ የተዘገበው ጃዋር በኦክቶበር አስራ ሁለት አካባቢ በፌስቡክ ፖስት ካደረገ በኋላ ሚዲያዎች እንድትንዘገቡት የአስራአንድ አስራአንድ አስራአንድ በሚል ደግሞ የሲዳማ ውጭት ግ የተዘገበው የኢትዮጵያ መገናኛ ብዙኃን ብሔርተኝነት የሚል ጥናት ያጠኑትና በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚዩኒኬሽን ዲፓርትመንት መምህር የሆኑት ዶክተር ሙላቱ አለማየው ናቸው። ሙሉ ዝግጅቱን በአብይ ርዕስ ይዘናል። በመክሉ ትኬት ላይ በቀጥታ ሆነ በተዘዋዋሪ እያቸው ባለበት ተብሎ የተጠረጠሩ አራት የምክር ቤት አባላት ያለመከሰስ መብታቸው እንዲነሳ የተደረገው፣ በቤኒሻንጉል ጉምዝ መተከል ዞን ውስጥ በሲቪሎች ላይ የተፈጸመ ያለውን ግድያ በተመለከተም ዘገባ ይኖረናል። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛለ። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች እንሰማለን። ሀብታሙ ስዩም ሊጠናቀቅ ጥቂት ቀናት በቀሩት የጎርጎሳውያኑ 2020 ዓመት ውስጥ በመላው ዓለም 53 ጋዜጠኞች መገደላቸውን ድንበር የለሹ የጋዜጠኞች ማህበር በወጣው የዓመቱ ማጠቃለያ ሪፖርት ላይ አስታውቋል። ከተገደሉት ጋዜጠኞች ውስጥ 84 በመቶ የሚሆኑት ሆን ተብለው በተፈጸሙ ጥቃቶች መገደላቸውን የሚገልጸው የድርጅቱ ሪፖርት አብዛኞቹ ጋዜጠኞች የተገደሉት በሜክሲኮ ነው ብለዋል። በከፍተኛ ቁጥር ጋዜጠኞች የተገደሉባቸውን አምስት አገራት ሲዘረዝርም ሜክሲኮ ስምንት፣ ኢራቅ ስድስት፣ አፍጋኒስታን አምስት እንዲሁም በፓኪስታንና ህንድ አራት አራት ጋዜጠኞች ተገድለዋል ብለዋል። ፕሬዚደንት ዶናልድ ትራምፕ ኮቪድ-19 ጉዳት ላደረሰባቸው አሜሪካውያን እንዲሰጥ የጠየቁትና የዩናይትድ ስቴትስ ምክር ቤት ያጸደቀውን ለግለሰቦች የሚሰጥ የሁለት ሺህ ዶላር የክፍያ እቅድ ዲሞክራቶች ማክሰኞ ወደ ሴኔት ይመሩታል። ዲሞክራቶቹ አናሳ በሆኑበትና የሴኔቱ አብላጫ ፓርቲ መሪ ሚች ማክኔል እቅዱን ለምርጫ ለማቅረብ ምንም ምልክት ባላሳዩበት ሁኔታ ተሰሚነት ያላቸው የዲሞክራቲክ ፓርቲ አባላት ወደ ድርጊት እንዲሄድ የሚያስገድዱ የተለያዩ አማራጮችን ይጠቀማሉ ተብለዋል። ማንኛውም የሴኔቱ አባል ተቃውሞ ካቀረበ ሊቆም የሚችለውን እንቅስቃሴ የጀመሩት የአናሳው ዲሞክራቲክ ፓርቲ መሪ ቻክ ሹመር ለአስቸኳይ ጊዜ የሚሰጠው ድጋፍ ሁለት ሺህ ዶላር እንዲሆን በሀገሪቱ ያሉ ሁሉም ሰዎች ይደግፋሉ ብለዋል። ከረጅም ዓመታት በኋላ በኬንያ መታወቂያ ያገኙ የሾና ማህበረሰብ አባላት ደስታቸውን እየገለጹ ነው። ኬንያ ባለፈው ወር በሀገሯ ከ50 ዓመታት በላይ ለኖሩ የሾና ማህበረሰብ አባላት ሕጋዊ ዜግነት የሰጠች ሲሆን ይህም መታወቂያ የተቀበሉ የማህበረሰቡ አባላት ከዚህ ቀደም ሲገጥማቸው የነበሩ ችግሮች ከዚህ በኋላ እንደተቀረፉ ተስፋ በማድረግ ደስታቸውን በመግለጽ ላይ ናቸው ያለ ኬንያ የመታወቂያው ርቀት የባንክ ሂሳብ ከማንቀሳቀስ ጀምሮ ለረጅም ዓመታት በከፍተኛ ችግር ውስጥ እንደነበሩም ገልጸው የኬንያ መንግሥት በመጨረሻ በሰጠው ውሳኔ ደስተኛ መሆናቸውን ተናግረዋል። የሾና ማህበረሰብ አባላት እንደ ኢሮፓያን አቆጣጠር በ1930 ዓ.ም ከዚምባብዌ ወንጌል ለመስበክ የመጡ ሲሆን ከዚያ ጊዜ ጀምሮ ምንም አይነት መታወቂያ በኬንያ አልነበራቸውም። ሀብታሙን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበየነ መረብ ገጻችን፣ እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን በቅድሚያ ወደ አሰናዳ ነው ፕሮግራም እንለፍ። የኢትዮጵያ መገናኛ ብዙሀን ብሔርተኝነት የሚል ጥናት በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ዲፓርትመንት መምህር በሆኑት በዶክተር ሙላቱ አለማየሁ ና በኖርዌይ ኤንኤልኤ ዩኒቨርሲቲ ኮሌጅ የጋዜጠኝነት መምህር ቴሬስ ጀርዳል ባለፈው ሳምንት ይፋ ተደርጓል ጥናቱ ከጥር 2011 እስከ ታህሳስ 2012 ዓ ም በነበረው ወቅት የተሰሩ ዜናዎች ላይ ያተኮረ ሲሆን በተጨማሪም ከ25 በላይ ዋና የመገናኛ ብዙሀን ተቋማትን እንዲሁም የብዙ ጋዜጠኞችን ቃለመጠይቅ ያካተተ መሆኑ ተገልጿል። በጥናቱ መሰረትም የኢትዮጵያ መገናኛ ብዙሀን ግጭቶችን ከማብረድ ይልቅ እንደ ተቋሙ ፍላጎት ለአንድ ብሔር የወገንና ግጭትን የሚያባብሱ ዘገባዎች ላይ ማተኮራቸው ተገልጿል። ኤደን ገረመው ከጥናቱ አድራጊዎች መካከል አንዱ የሆኑትን ዶክተር ሙላቱ አለማየሁን አነጋግራ ተከታዩን አሰናድታለች። መገናኛ ብዙሀን በዓለም ላይ አገልግሎት መስጠት ከጀመሩበት ጊዜ አንስቶ የዓለም ህዝብ ድምፅ እንዲሆኑ ከባድ አደራ ተጥሎባቸዋል። ጋዜጠኞችም ሆኑ የመገናኛ ብዙሀን ተቋማትም ከሃይማኖት፣ ከብሔር፣ እንዲሁም ከፖለቲካ ፓርቲ ወገንተኝነት በጸዳ መልኩ እውነታውና ሚዛናዊነትን ጠብቀው ለህብረተሰቡ እንዲያደርሱ እለት ዕለት ከባድ የሆነ የሥነ ምግባር ኃላፊነት ይጠበቅባቸዋል። ይሁንና እነዚህ መርሆች በተለያዩ ጊዜያት ይጣሳሉ። ወደ ሀገራችን ወደ ኢትዮጵያም ስንመጣ አያሌ ጊዜ መርሆቹ እንደተጣሱ የሚነገር ሲሆን ከቅርብ ጊዜ ወዲህም መገናኛ ብዙሀን የብሔር ወገንተኝነት የሚታይባቸው እየሆኑ እንደሄዱም ይነገራል። በቴሬ ሸዳልና በዶክተር ሙላቱ አለማየሁ የተሰራው የኢትዮጵያ መገናኛ ብዙሀን ብሔርተኝነት የተሰኘው ጥናትም በዋናነት በዚህ ዙሪያ ያተኩራል። ዋና አላማው በአሁኑ ወቅት በኢትዮጵያ ሚዲያዎች እና ብሔርተኝነት ምን ይመስላል? የሚለውን መስተጋብር ለማየት ነው። ማን ነው ኢንፍሉዌንስ እያደረገ ያለው? ምን ነው ጎልቶ የመጣው? ምንድን ነው መሆን አለበት? የሚለውን የሚመለከታቸው አካላት የራሳቸውን እርምጃ እንዲወስዱ ቆም ብለው እንዲያስቡበት፣ ለምሳሌ መገናኛ ብዙሃን እንደዚህ ነው ዘገባ ብለው ከውጭ እንደው በገለልተኛ ወገን ሲጠና ሚዲያችን ይህን ይመስላል የሚለውን ነገር እንዲያውቁና መለስ ብለው እራሳቸውን እንዲቃኙ ማስቻል ነው አንደኛው። ሁለተኛው ሌሎች አካላት ለምሳሌ መንግስታት፣ እዚህ ዶነርስ፣ ሌላም ሌላም እነዚህ ዋና ደጋፊች ናቸው ምንላቸው፣ የኢትዮጵያ ሚዲያ አሁን ያለበት ሁኔታ ተረርሰው ምን አይነት ድጋፍ ነው የሚያስፈልገው፣ ምን ድነ መደረግ ያለበት የሚለውን ነገር እንዲያውቁ ለማስቻል ነው። ሶስተኛው የኢትዮጵያ ሚዲያ ከብሄርተኝነት አንጻር ተጠልጦ አይታወቅም። እንደምታውቂው ብሄርተኝነት በእኛ ሀገር በፖለቲካ ውስጥ ገብተዋል። ከፖለቲካውም አልፎ እንደው ትራንስፖርት ውስጥ ገብተዋል። መኪኖቻችን ኮት የሚሰጣቸው እንደዚህ ደ ባንኮች አሁን በዘር ነው። ይሁንና ሚዲያዎች ግን ምን ይመስላሉ የሚለው እስካሁን አልተጠናም፣ እና የተጠና ጥናት ነው። ዶክተር ሙላቱ ጥናቱ የቃለ መጠይቅና የመጠናዊ ጥናት ዘዴዎችን አጣምሮ የያዘና ሳይንሳዊ ይዘቱን ሳይለቅ የተሰራ መሆኑን ገልጸው እጅግ ብዙ የመገናኛ ብዙኃን ተቋማትና ጋዜጠኞች የተሳተፉበትና በዋናነት ዜናዎች ብቻ የተገመገሙበት እንደሆነም ያስረዳሉ። ኧረ የሚባል ነገር እንዳይኖር ሁሉንም ወገኖች ወይም ከሁሉ ወገኖች የተሰበሰበ ሀሳብ የተካተተበት ነው ማለት ነው። ይህንን ቃለ መጠየቅ ሲያደርግ ያደረገው ሰሪ ይሸዳለን። ከዚያ ሁለተኛው ሜቶዶሎጂ ደግሞ ወደ አስር የሚሆኑ የሀገራችን ሚዲያዎችን ይዘታቸው ምን ይመስላል የሚለውን ማየት ነው የሞከር ነው። ይሄ በሁለት ሺህ አስራ ዘጠኝ እንደ ፈረንጆች አቆጣጠር ማለት ነው የተከሰቱ ዋና ዋና የምንላቸው ጉዳዮችን መሰረት አድርገን ነው ያጸና ነው ማለት ነው። አስሩ ሚዲያዎች ከፌድራል አለ፣ ከክልል አለ፣ ከግል አለ። ሁሉንም ስብጥር የያዘ ነው ማለት ነው። ጋዜጦች፣ ሶስት ጋዜጦች አሉ። ሶስት ጋዜጦች አሉ። አንደኛው የመንግስት እና በፌዴራል ረዚያ የሚሰራቸው ሁለቶቹ ግን የግል ናቸው ማለት ነው። እነዚህ አስር አይነት ኬዞችን ደግሞ መረቅ በምሳሌ የ ዶክተር ሙላቱ ከጥናቱ ማጠቃለያ በመነሳት የኢትዮጵያ መገናኛ ብዙኃን ከጋዜጠኝነት ስነ ምግባር ይልቅ ወደ ብሔሮች የወገኑ መሆናቸውንም መደምደሚያ ላይ መደረሱን ያስረዳሉ። ጋዜጠኛው ሲዘግብ ጋዜጠኛው በምን መልኩ አየው ብለን ስምት ከብዛኛው ድምፀቱ የጋዜጠኞች ስሜት ጎልቶ የሚታይበት ነበር። በሚገርም ሁኔታ ምንም አይነት መረጃ ሳይጠቀም

ጋዜጠኞች የሙያውን ስነ ምግባር ወደ ሁለተኛ ደረጃ ነው ያመጡት። መጀመሪያ ቅድሚያ ይሰጡት ምንድን ነው? የብሔርን እሳቤ ይማጉላል። በግልጽ ያደሉበት እና እየተናገሩበት ነው ማለት ነው። ኛው ከኢንተርቪው ተደረገ ነው፣ ሁለተኛው የብሔር እሳቤ በነገራችን ላይ አንዳንድ ሰዎች ምን ብለው ይሰጣል። የዚህም ጥፋት የብሔር ሚዲያ አይኑር የሚል አይነት እሳቤ አድርጋይቷል። በቀጥታ የብሔር ሚዲያ አይኑር የሚል እሳቤ የለውም። እንደዚህ አይነት በቀጥታም ይሁን በተዘዋሩ መንገድ ብሔሮች እንደዚህ ካልቸራቸውን የፖለቲካ ፍልስፍናቸውን በማህበረሰብ ውስጥ ያላቸው መልካም ሳቢዎችን የሚያጎሉባቸው ሚዲያዎች ቢኖር በጣም በእጅጉ ይጠቅማል። ግን ከዛ ስላለፈ ነው አሁን እኛ የኢትዮጵያ ሚዲያ ዘር ተኮር እየሆነ ነው ብለን ወደ ኮንክሉዥን የመጣ ነው። እና ለምሳሌ ክልሎች ሚዲያ መኖራቸው ጥሩ ነው። በጣም በጣም በቀን ሲሄዱ ተኮር የሆኑ ሚዲያዎች መኖራት በእጅጉ ባይወደድም ቤታችን ኢትዮጵያ ሚዲያ ፈንስ ይደዋል ብለን የምንለው ማለት ነው። መገናኛ ብዙሀኑም ሆኖ ጋዜጠኞቹ ወገንተኝነታቸውን የሚያሳዩባቸው የተለያዩ ስልቶች እንዳሉም ከጥናቱ በመነሳት ያስረዳሉ። ቴክስቹዋል አናል ከዚህ ከኮንቴንቶቹ ከተመረጡት አስር ቪዲዮዎች ያገኘ ናቸው። ሁለት ዋና ዋና አንጓዎች አሉ፣ ወይም ፍሬም ብለን የምንላቸው ማለት ነው። በመጀመሪያው ያ በእንግሊዝኛ ስለተሰራ አንሃይሌሽን ወይም አንሄሌሽን ፍሬም ብለን የምንለው ነው ማለት ነው። ይሄኛው በትሬ ትርጉሙ አንድን ብሄር ከሌላኛው ብሄር የመለየት፣ የማናጠል፣ የማሳነስ፣ የማብጠልጠል እሳቤን ይዞ የሚሰራ ሚዲያ ማለት ነ ማለት እንዲገለሉ ያደርጋል። ማለት በቃ የአዘጋገቦቹ እንዲታወቁ ሳይሆን እንዲኮነኑ ይሄ የማድረግ አይነት እሳቤ ነው የሚያደርገው ማለት ነው። በዚህ ውስጥ የተለያዩ ቴክኒኮችን ተጠቅሟል። በነገራችን ላይ ሚዲያዎቿን ይሄን እንዳደረጉ አያውቁ አያውቁም ስልሽ ይሄኛው ሪሰርቸሮቹ የሚሰጡት ስልፍትና ነው ማለት እንችላለን። አንደኛው ለምሳሌ አንደኛው ቴክኒክ መገናኛ ብዙሃኑ ዝምታና ነው ሳይለንስ ወይም ፕሮሚሽን ብለን የምንለው ማለት ነው። ይህኛው ዝምታ የራሱ ብሄር እስካልተጎዳ ድረስ እስካልተጠቃ ድረስ በፍጹም አይዘግቡም። በፍጹም ለምሳሌ ሀያ አንድ ተማሪዎች በደንቢ ዶሎ ታግተው ነበር። ዜናው ከመታገጥ አልፈር ሂውማን ሂውማኒተር ሂውማን ቫሊዩስ አለውና ከሂውማኒተሪያን አስፔክት እንኳ ሊዘገብ የሚገባው ነው። ከጥቂት ሚዲያዎቹ አብዛኞቹ ሳይለንስ ነው የነበር ጉዳዩ መንካት አልፈለጉ ምክንያቱም ያ ጉዳይ የአንድ ብሄር ጉዳይ ነው ብለው ስላሰቡ ዝምታን የመምረጥ ነው የነበረው ማለት ነው። ሌላኛው ያገኘነው ቴክኒክ የማደብበስ በቃ ነገሩ እንዳይታወቅ የማሸፋፈን ነገር ተከትሏል ማለት ነው። አድበሱ ሰው የማለፍ ምናልባት እዚህ ጋ እንደው ለአድማጭውም በግልጽ ለማድረግ አንድ ነገር በግልጽ እስካልተዘገበ ድረስ ከጥቅም ይልቅ ጉዳቱን የሚያመልስ ነው። አለበለዚያ ደግሞ ለፖለቲካል አድቫንቴጅ ሲሉ ወይም ለራሳቸው ብሄር ለመጥቀም ሲሉ አደር ዝዞ ካልፋሉ ያን ጉዳይ ማለት ስለዚህ በሌላኛው ወገን ይሄ ጉዳይ ባለመጠቀሙ ምክንያት በሌላኛው ወገን ኪም ፍላቻ ዲቨሎፕ አድርገ ይበራሉ ማለት ነው። ሌላኛው ቴክኒክ ነው ማለት ነው። ሌላኛው ዋናውን ጉዳይ ከመጠቀብ ይልቅ አሽሰልፍ ነው የሆነ የማንጋደድ ትላንት የማድረግ አይነት ነገር ይታይባቸዋል ማለት ነው። አንድ ትልቅ ችግር እየታየ እንደ አንድ ጥሩ ምሳሌ ለመግለጽ ለምሳሌ ኦክቶበር ላይ ጀዋር የአንድ ክስ ከጣፈ በኋላ በርካታ ጥፋቶች ገርሷል። መንግስት እንዳመኑ ሰማኒያ ሰባት ሰዎች መሞታቸውን አረጋግጠዋል። ያን ተከትሎ አንዳንድ ሚዲያዎች ይሄ ጀዋር ችግር አይደለም፣ የመንግስት ደካም አለት ነው ብለ ወደላ ጉዳይ ወደ ፖለቲካል ኢምፕሊኬሽን እንዲኖረው እና ሌላኛው ግን ለማጥላላት መሞከር ዋናውን ችግር ያለመዘገብ አይነት እባቢዎችን አሳይ ይሆናል ማለት ነው። እስከ አንድ ጊዜ ያልኩሽ ማለት ነው። ሌላኛው ቴክኒክ በጣም በሚገርም ሁኔታ ማማለል ማለት እንችላለን። ማማለል የእኔ ክልል ታቃፊ ነው፣ የእኔ ክልል ሰላም ነው፣ የእኔ ክልል ልማት ብቻ ነው ያለው የሚለው ነገር ለማጉላት የተለያዩ መገናኛ ብዙሀን የሚዘግቧቸው ዘገቧት ናቸው። ለምሳሌ እንደ እንደ ማሳያ ከአማራ ክልል፣ ከኦሮሚያ፣ ከአዲስ አበባ መቀሌ ሄደው የሚማሩ ተማሪዎች ኢንተርቪው ይደረግላቸውና እንደ መቀሌ አይነት ዩኒቨርስቲ ማ የለም ሰላም የሰፈነበት ሀገርማ ማ የለም ብሎ ለማሳየት የሚሞከር በዛ አካባቢ ተማሪዎች በልማት ስራ ሲሰማሩ፣ በተለያዩ ጉብኝቶችን ሲያደርጉ የሚያሳዩ ዘገቦች አጉልቶ የማውጣት ምን ለማሳየት እኛ ሰላም ነን፣ የኛ ክልል ከሁሉም በላይ የተረጋጋ ኑሮ እየመራ ነው የሚለውን ለማሳየት የዚህ ጥናት አጋር የሆኑት ዶክተር ሙላቱ አለማየሁ ሲያጠቃልሉም የሀሳብ ነጻነት ማለት የጥላቻ ንግግርን ማስፋፋትም ሆነ ማራገብ አለመሆኑን በመግለጽ መገናኛ ብዙሀን አቋም መያዝ እንደሌለባቸው ከሙያ ስነ ምግባር አንጻር አንስተው አስታውሰዋል። ጥናቱ በቀጣይ መንግስትና የመገናኛ ብዙሀን እራሳቸውን እንዲመረምሩበት የተሰራ መሆኑንም ገልጸዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ ኤደንንና እንግዳዋን ዶክተር ሙላቱ አለማየሁን እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤን ነው። ምሽታችሁን ከኛ ጋር ስለምታሳልፉ እናመሰግናለን። ዝግጅታችን ይቀጥላል። የቤኒሻንጉል ጉምዝ ክልል ምክር ቤት በማቆያ ውስጥ ያሉ የአራት አባላቱን ያለ መከሰስ መብት አንስቷል። በመተከል ዞን ውስጥም በሲቪሎች ላይ የተፈጸመ ባለ ጥቃት ዛሬ ማለዳ ላይም ድባጤ ወረዳ ዚጊ ቀበሌ ውስጥ ሁለት ሰዎች ተገለዋል፣ አንድም ሰው ቆስሏል። ይህ በእንዲህ እንዳለ በጠቅላይ ሚኒስትሩ የተቋቋመው ግብረ ኃይል የመተከል ዞንን ጸጥታ የማስከበር እንቅስቃሴ መጀመሩን የቤንሻንጉል ጉምዝ ክልላዊ መንግስት አስታውቋል። አስቴር ምስጋናው ዝርዝር አላት። የቤኒሻንጉል ጉምዝ ክልል ምክር ቤት ዛሬ በአካሄደው አስቸኳይ ጉባኤ ያለመከሰስ መብታቸውን ያነሳባቸው አቶ ሀድጎ አምሳያ፣ አቶ ሽፈራው ጨሌቦ፣ አቶ ግርማ መኒ፣ አቶ አረጋ ባልቤት የሚባሉ እንደራሴዎች ሲሆኑ አራቱም በቁጥጥር ስር እንደሚገኙ ታውቋል። የአራቱ የክልል ምክር ቤት አባላት ያለመከሰስ መብት እንዲነሳ የጠየቀው ጠቅላይ አቃቢ ሕግ ሲሆን፣ ምክር ቤቱ ጥያቄውን በሙሉ ድምጽ ማጽደቁን አፈ ጉባኤው አቶ ታደለ ተረፈ ዛሬ ለአሜሪካ ድምጽ አረጋግጠዋል። በዚህ በመከከሉ ግጭት ላይ በቀጥታም ሆነ በተዘዋሪ እጃቸው አለበት ተብሎ የተጠረጠሩ አራት የምክር ቤት አባላት ያለመከሰስ መብት እንዲነሳ የተደረገው በዛሬው ጉባኤ በማቆያ በቁጥር ስር ሳይሆን በማቆያ የነበሩ ናቸው። በችግር ውስጥ እጃቸው አለበት ተብሎ በጠጠሙ መዋቅሩ የተለዩና ለነሱ ጥበቃ ላይ የቆዩ ናቸው። ማቆያ ላይ የቆዩ ናቸው። አንደኛው ግን ያው እንትን ላይ ነበረ፣ ነው ስራ ላይ ነበረ። አሁን ዛሬ ያልበከሰ የተነሱት የምክር ቤት አባላት የሆኑት ናቸው። ከእነሱ ጋር የምክር ቤት አባል ያልሆኑ አማካሪ የነበሩ የፌዴራልም፣ የክልልም፣ የዞንም፣ የወረዳም ሌሎች አሉ አሁን እስር የዋሉት በዛሬ ሁለት ደግሞ የመተከል ዞን ዋና አስተዳዳሪ እንደዚሁ በቁጥር ስር የዋሉበት ሁኔታ አለ። እርምጃው እንደሚቀጥልም አፈ ጉባኤው ገልጸዋል። ትሩ ይቀጥላል። የማጥራት ውስጥ መጠናከረ ሁኔታ ቀጥሏል፣ ቀጥሎ ነው ያለው እና እነዚህ ብቻ አይደሉም። አፈ ጉባኤ ታደላክለውም ጥቃቱን ለማስቆም ፈታኝ የሆነውን ነገር ሲናገሩ ነው ነው ስራማ ያልሆነ የትኛው ነው የሚለው ነገር ቦላ ተለኛ በተለይ በጉምዝ ማህበረሰብ ውስጥ ምክንያቱም የጠጣ መዋቅር ዝም ብሎ በጅምላ ዜጎችን ጨፈጨፉም አይመጣም። የጠጣ አካል ወደ ሰፈሮች ወደ መንደሮች ሲገባ ሁሉም ሴት ወንዱ ሳይቀር ጣን ሳይቀር ሳካ ውስጥ የሚገባበት ሁኔታ ያለው እና ይሄ በመሆኑ ትንሽ ስራውን ከባድ አድርጎታል። ሁለተኛ ጫካ ነው በአሁኑ ሰዓት አካባቢው ስለሆነ በጣም ጫካማ ስለሆነ ወይም ደግሞ ተራራማ ስለሆነ የኦፕሬሽኑ ስራ በጣም ፈታኝ አድርጎታል። ይህ እንዲህ እንዳለ ዛሬ ማለዳ ድባጤ ወረዳ ዝጊ ቀበሌ ውስጥ የጉምዝ ታጣቂዎች ሁለት ሲቪሎችን መግደላቸውን እና አንድ ሰው ማቁሰላቸውን ወንድማቸውን በመቅበር ላይ የነበሩ ሰው ተናግረዋል። ሁለት ጎሎ፣ ሶስተኛ ሰው ቆስሎ አመለጠ። አሁን ዛሬ የሞቱ አሁን ነው የሞተው ወንድሜ ነው። ምን ባለትዳር ነበር? ባለትዳር ስንት ልጆች አባት ነበር? የአምስት ልጆች አባት። አሁን የት ሁናችሁ ነው? የት ሆነ ነው? ቀብር ቦታ ላይ እግዚር ያጽና ሀይዞ። የዛሬውን ጥቃት የክልሉ አፈ ጉባኤ አቶ ታደል ተረፈ አረጋግጠዋል። ሁለት ሶስት ግለሰቦች ውስጥ ሁለቱ ተገለው አንዱ እንደቆሰለ መረጃ መረጃ ደርሶኛል። በተመሳሳይ ዜና በጠቅላይ ሚኒስትር አብይ አህመድ የተቋቋመውና የመንግስት ከፍተኛ ባለስልጣናትና ወታደራዊ አዛዦች የተካተቱበት ግብረ ኃይል መተከል ዞን ውስጥ ህግን የማስከበር ስራውን ሙሉ በሙሉ መጀመሩን የቤንሻንጉል ጉምዝ ክልላዊ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ መለስ በየነ ገልጸዋል። ቀደም ሲልም የተጀመረውን የህግ ማስከበር ስራ ከወትሮ በተለየ ትኩረት ተሰጠ ሰላም ተጠናክሮ የሚቀጥል መሆኑን አጥፊዎችን ለህግ የማቅረብ እና እነዚህ የሸፈቱ ኃይሎች ላይ የሚወሰደው እርምጃም እርምጃን ተጠናክሮ የሚቀጥል መሆኑን ነው የተቀመጠው። ጎን ለጎንም የተፈናቀሉትን መልሶ የማቋቋም እንቅስቃሴ እየተከናወነ መሆኑን አቶ መለስ ገልጸዋል። ሰብዓዊ እርዳታን ተደራሽ የማድረግ ስራዎች ተጀምረዋል። ምናልባትም ከጀባ ከመንገድ የሰታ ችግሩ ጋር በተገናኘ አንዳንድ እንቅፋቶች ካልሆኑ በስተቀር ከዚህ በፊትም የሚደረጉ ሰብዓዊ ድጋፎች አሉ ያንን የበለጠ ኮሚቴ በማዋቀር በተለይ ይሄንን ሊያጠናክር በሚችል መልኩ የተለያዩ የፈንድ ማፈላለግ እና መልሰው እነዚህን ለማቋቋም የሚያስችል የተለያዩ ስራዎች የሚሰሩበት ራሱን የቻለ ክልላዊ ኮሚቴ ይደራጅ እና ወደ ስራ የሚገባበት ሁኔታ አለ። ዘላቂ መፍትሔ ተብሎ የተቀመጠው ተፈናቃዮች ጋር በተገናኘ አንደኛ ወደ ነባር ቀያቸው ህዝቡን በማዋየት የኦፕሬሽን ስራዎቹ አካባቢውን ሰላም የማድረግ ስራ ተጠናክሮ ሲቀጥል የተከተሉ ደግሞ ህዝቡን በማዋየት እንደ ከዚህ በፊቱ እርቀ ሰላም በማውረድ እርቀ ሰላም በመሰረታዊነት የሚወርዱበትና በዛ መሰረት ህዝቡን እንደ ከዚህ በፊቱ አብሮነቱን የሚያጠናቅርበት ወደ ነባር ቀይ ተመልሶ ግድ የተቃጠለባቸውም ካሉ እነሱ መልሶ የሚገነቡበት እርስ በርስ የሚታረቁበትና ይቅር የሚባባሉበት ሁኔታዎች ይፈጠራሉ። በቤንሻንጉል ጉሙዝ ክልል መተከል ዞን ውስጥ ከመቶ ሺ በላይ ተፈናቃዮች እንደሚገኙ ተገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው፣ ባህር ዳር። አስቴርን ለዘገባው እናመሰግናለን። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምፅ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። የዕለቱ አስተናጋጃችሁ ስመኝሽ የቆየ ነኝ። ቀጣዩ ፕሮግራማችን ወደ ዲሞክራቲክ ኮንጎ ይወስደናል። በዲሞክራቲክ ኮንጎ የሚኖሩ ድሃ ሴቶች በሚወልዱበት ጊዜ አጣብቂኝ ውስጥ የሚከት ምርጫን ይጋፈጣሉ። የማዋለድ አገልግሎቱን ለሰጣቸው ጤና ተቋም መክፈል፣ ካልሆነም ከነ አራስ ልጆቻቸው በጤና ተቋም ውስጥ በስር መቆየት ብቸኛ እጣቸው ይሆናል። አንደኛዋ እናት ለአንድ ወር ያክል በዚህ ሁኔታ አሳልፈዋል። ዘገባው የአንስቴዥያ ቱዲሽ ነው። ሀብታሙ ስዩም እንደሚከተለው አቀናብሮታል። ማማ ማዚባ የኪንሻሳ ድሆችን የሚያገለግል የህዝብ ጤና ተቋም ነው። በተቋሙ ውስጥ በሚገኘው ማዋለጃ ማዕከል ውስጥ በየወሩ ወደ 80 የሚጠጉ ሕፃናት ይወለዳሉ። እናቶች ለአገልግሎቱ መክፈል ካልቻሉ ግን ከና ራስ ልጆቻቸው ከተቋሙ እንዲወጡ አይፈቅድላቸውም። የ21 ዓመቷ ቤሎኒ በኮሮና ቫይረስ እግድ ወቅት ነበረ የመጀመሪያ ልጇን ኤሪካን የወለደችው የሚወለደው ልጅ ወንድ ልጅ እንደሚሆን ነገሩንና የሚጠበቅብንን ሰላሳ አምስት ዶላር ከፈልን። ከዚያ በኋላ በቀዶ ሕክምና የማዋለድ ተግባር እንደሚያስፈልግ በመናገራቸው ሌሎች ወጪዎች ተጨምረዋል። የቤሎኒ ባለቤት የኬብል ቴሌቪዥኖችን የመገጣጠም አገልግሎት የሚሰጥ ባለሙያ ነው። የኮሮና ቫይረስ እግድ ግን ካለ ሥራ እንዲቀር አድርጎታል። ቤተሰቡ ለሆስፒታሉ አገልግሎት የተጠየቀውን 250 ዶላር ለመክፈል አዳጋች ሆኖበታል። ክፍያው ካልተፈጸመ ደግሞ ቤሎኒም ሆነ ሕፃኑ ኤሪካ ወደ ቤታቸው መሄድ አይችሉም። ሚሽሊን ኤሊኮም በተመሳሳይ ከሆስፒታሉ እንዳትወጣ ተገድባለች። ሚሽሊን ኤሌኮ ለመውለድ ወደዚህ ስፍራ ስመጣ ምንም ነገር አልነበረኝም። በስተመጨረሻ መጨረሻ አገልግሎቱን ሊሰጡኝ ከመስማማታቸው በፊት ብዙ መወያየትና መለመን ነበረብኝ። ሚሽሊን ሶስተኛ ልጇን ማርቪንን ከተገላገለች በኋላ 50 ዶላር መክፈል አልቻለችም። እሷና ሌሎች እናቶችን ከተቋሙ እንዳይወጡ የመደረጋቸውን ምክንያት እንደ ተረዳሽ ትናገራለች። ምርመራውን አድርገውልናል ገንዘብ ሁሉን ነገር ያስተካክላል። አለም ሁሉ የሚሰራው በዚህ መንገድ ነው። ዶክተር ኤሪክ ማሲና የጤና ማዕከሉ ኃላፊ ናቸው። ጎ ባክ ሆም ሃው ማይ ዲየ። ወደ ቤት መሄድ እንዴት ሆኖ የኔ ውድ። እነዚህ ሥራዎችን ሲያከናውን የሚውሉ ሰዎች አሉ፣ ለጥቅም የዋሉ መድኃኒቶችም አሉ። ብዙ ነገሮችን ተጠቅመናል። እንዲሁ ከማዕከሉ እንዲወጡ ካደረግንማ ለእነዚህ ሁሉ ወጪዎች ማን ይከፍላል? ይሄ አሳፋሪ የሰብአዊ መብት ጥሰት ነው። አንድ ሰው በተለይ ደግሞ ሴትን በክፍያ ምክንያት ማሰር የህግ ጥሰት ነው። የጤና ሚኒስቴር ጥቂት ተቋማትን ከጎበኘ በኋላ የተወሰኑ በእስር ላይ ያሉ እናቶች እንዲለቀቁ ማረጋገጫ ሰጥቷል። ይሄ የሆነው ግን ሚኒስቴሩ በስፍራው በተገኙበት ወቅት ብቻ ነው። ይሄ ብቸኛው ግብ መሆን የለበትም። እንደነዚህ አይነት ጉዳዮችን ለመፍታት ይሄ የተሻለ አማራጭም አይደለም። ሚኒስቴሩ እነዚህ እርምጃዎች በኪንሻሳም ሆነ በሌሎች ግዛቶች በሁሉም የጤና ተቋማት እንደሚተገበሩ ተናግረዋል። ተባለው ግን ሆኗል። ጠበቃ ኤሎዲ ሲሚር ሙዝጌሬዋ የታካሚዎች መብት ጠበቃ ናቸው። እሳቸው የኮንጎ ባለሥልጣናት አዳዲሶቹን እናቶች ለመርዳት ተጨማሪ ስራዎችን መሥራት እንዳለባቸው ይናገራሉ። ሚኒስትር ኦፍ ሄልዝ ቪዚትድ ፊው ፋሲሊቲስ ኤንድ ሜድ ሹር ሳም ዲቴይንድ ወመን ወር ዲስቻርጅድ የጤና ሚኒስቴር ጥቂት ተቋማትን ከጎበኘ በኋላ የተወሰኑ በእስር ላይ ያሉ እናቶች እንዲለቀቁ ማረጋገጫ ሰጥቷል። ይሄ የሆነው ግን ሚኒስትሩ በስፍራው በተገኙበት ወቅት ብቻ ነው። ይሄ ብቸኛው ግብ መሆን የለበትም። እንደዚህ ያለውን ጉዳይ ለመፍታት የተሻለው አማራጭም ይሄ አይደለም። ሚኒስትሩ እነዚህ እርምጃዎች በኪንሻሳም ሆነ በሌሎች ግዛቶች በሁሉም የጤና ተቋማት እንደሚተገበሩ ተናግረዋል። የተባለው ግን ሆኖ አልታየም። ዶክተር ማሲና ባለው የኢኮኖሚ ሁኔታ እንደሚያዝኑ ይናገራሉ። ሆኖም የማዋለድ አገልግሎት ለማግኘት አቅማቸው የማይፈቅድ ሴቶች ጉዳይ ግን ከቤተሰብ ምጣኔ ጋር የሚገናኝ ነው ባይ ናቸው። ማንም ሰው እነዚህን ሴቶች ከመውለድ ሊያቆማቸው አይችልም። በቀላሉ የሚቻል ጉዳይ አይደለም። ሆኖም ምክር ያስፈልጋቸዋል። የወሊድ መቆጣጠሪያ እንዲጠቀሙ የመከርናቸው ናቸው። እያበረታታ ናቸው ነው በጣም ደሃ ለሆኑት የወሊድ መቆጣጠሪያዎችን እናቀርባለን። ግዴታችን ሆኖ አይደለም። ይሄ የራሳቸው የሕይወት ጉዳይ ነው። ለአምስት ዓመታት ያህል የእረፍት ጊዜ እንዲኖራቸው ለማገዝና በሚመለሱበት እነዚህ ችግሮች ዳግም ሳይገጥሟቸው እንዲገላገሉ ለመርዳት ጥረት እያደረግን ነው። ጠበቃ ኤሎዴ ሙዝጌር እንደሚሉት የኮንጎ የጤና ሚኒስቴር ችግሩን ተረድተዋል። እሳቸው ከተባበሩት መንግስታት ድርጅት ጋር የታካሚዎችን መብት ለማጎልበት ስራቸውን ይቀጥላሉ። ጉዳዩ የተወሰኑ ህጎችን በመለወጥ ብቻ ሊቆም አይገባም፣ ከኮንጎ የጤና ስርዓት ግንባታ ጋር የተያያዘ ነው ባይ ናቸው። አዳዲስ እናቶች በሆስፒታሎች ውስጥ ታግተው የመገኘታቸው ነገር ጤናማ ያልሆነ ስርዓት ምልክት ነውና። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሻወት ስመኝሽ የቆየነን፣ በፌስቡክ ገጻችን አት ቪኦኤ አማሐሪክ በትዊተር ሃሽታግ ጋቢና ቪኦኤ እንዲሁም በኢሜይል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። ملكو <applause>